ይህ የዲያቆን በጋሻው ደሳለኝ ቁጥር ስድስት የስብከት አገልግሎት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ገናናው ነው አምላካችን እግዚአብሔር ሆይ ያለፈውን ዘመን ሁሉ በሰላምና በሕይወት አስፈጽመህ ደግሞም በኀጢአትና በበደል በጨረስነው ዕድሜያችን ላይ ይህንን ቀን ጨምረ ስለሰጠኸን እናመሰግንሃለን። ጌታ ሆይ ክብርና ምስጋና፣ አምልኮትና ውዳሴ ሁልጊዜም ግዜም ላንተ ይሁን። የመማጸኛ ከተማ የተወደዳችሁ የእግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ እስከ ሞት ድረስ በወደደንና ባፈቀረን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? ሕያው አምላካችን እግዚአብሔር ሞትና ርኩሰት ከበዛበት ዓለም ለይቶ በጠራን ጥሪውና በወደደን ፍቅሮ እዘል ዓለም በክርስትና ጥላ ሥር እንድንኖር ስለረዳን ቅዱስ ስሙ ለዘለ ዓለም የተመሰገነ ይሁን። ዛሬ እግዚአብሔር ቢፈቅድና ቢረዳን በዚህ ቀን የምንነጋገርበት የእግዚአብሔር ቃል የመማፀኛ ከተማ የሚል ነው። የትምህርቱን ጽንሰ ሐሳብ የምናገኘው በኦሪት ዘዳግም ምዕራፍ 19 ቁጥር 1 ጀምሮ በተጻፈው ታሪክ ውስጥ ሲሆን የትምህርቱ መሰረታዊ ዓላማ የጌታዬን እናት የድንግል ማርያምን ክብር ለዓለም መግለጽ ነው። ግሩም አምላካችን እግዚአብሔር እውነትን በልባችን ጸላት ላይ እንዲያተምብን መልካም ፈቃዱ ይሁንልን። የተወደዳችሁ የእግዚአብሔር ልጆች አሁን በተለያየ ስፍራ ያላችሁ በቢሮ ውስጥም ቢሆን በጎዳና ላይም ቢሆን ወይንም ደግሞ እግዚአብሔር በዚህ ቀን እንድትውሉበት ባዘዘበት ስፍራ ያላችሁ ሁላችሁ ልባችሁን ለእግዚአብሔር ቃልና ለመንፈስ ቅዱስ ክፈቱ። በገርነት በየዋህነት እውነትን ከመፈለግ አንጻር በሚቃትት ልብ ሆናችሁ ይህንን እውነት እንድትሰሙ በትህትና ጠይቃችኋለሁ። ማንም ልቡን ዘግቶ የእግዚአብሔርን ቃል እንዳይሰማ፣ ማንም እያጉረመረመ እንዳይሰማ፣ ለእውነት ብቻ፣ ለማመን ብቻ ወይንም ደግሞ የአምላካችን የእግዚአብሔርን ቁም ነገር በልባችን ጽላት ላይ ለማተም እግዚአብሔር ይህንን ብሏል። አምላካችን እግዚአብሔር ሆይ በልማድ ሳይሆን በእምነት ቅዱስ ቃልህን እንድንሰማ እርዳን። አምላካችን እግዚአብሔር ሆይ በዚህ አድማጭ በሌለበት ዘመን መደመጥን እንድታበዛልን መሰማትን በሌለበት ክፉ ወራት መሰማትን እንድታበዛልን እንማጸንሃለን። ልመናችንንም እንደሰማህን ከወዲሁ አምነናል። ክብሩ ሁሉ ላንተ ይሁን። የመማጸኛ ከተማ። በዚህ በኦሪት ዘዳግም በ19 ኛው ምዕራፍ ከቁጥር 1 ጀምሮ ባለው የእግዚአብሔር ሐሳብ ውስጥ አንድ ታሪክ ተጽፏል። ሁላችሁም መጽሐፍ ቅዱሳችሁን ገልጣችሁ ስትመለከቱ የአንድ ተጓዥ ህዝብን ታሪክ ታገኛላችሁ። ይህ ታሪክ የሚያጠነጥነው በአንድ ወቅት ስንዴ ልመና ወደ ግብጽ ወርዶ ከዛሬ ነገ እመለሳለሁ ሲል እጁን ለጥጋብ አሳልፎ ሰጥቶ በቀላሉ መውጣት ስላቃተው ስለ እስራኤል ዘሥጋ ነው። ይህ ሕዝብ የእግዚአብሔር ሕዝብ ነው፣ ግን ተርቧል፣ ተጠምቷል። ደግሞ አሁን ያለው በባርነት ነው። ከብዙ የመከራ ዘመን በኋላ እግዚአብሔር ይህንን ትውልድ ማሳረፍ ፈለገ። ጌታ ይችላልና፣ ታላቁን ነቢይ ሙሴን ልኮ በሚያስገርሙ ድንቅ ታምራት የነሐሱን መወርወሪያ ቆርጦ ከግብጽ ምድር ከእቶኑ እሳት ይዟቸው ወጣ። ጌታ አምላካችን እግዚአብሔር መውጣት ካልቻልንበት የኀጢአት ስፍራ በቸርነቱ ያውጣን። እሱ ካልረዳው ማን ይወጣል? እሱ ካላገዘው ማን ከኃጢአት ይለያል? የእርዳታ ክንዱን ካላከ ከአርያም ካልተመለከተው ማን የነፍሳርነቱን ያውጃ? አምላካችን እግዚአብሔር ዓለማችንን ይጎብኛት። መሪው እግዚአብሔር፣ አገልጋዩ ሙሴ፣ እግዚአብሔር በዓላማ የፈጠረው ትውልድ እስራኤል ዘስጋ ጉዞ የእምነት ጉዞ የአብርሃምን ርስት ማርና ወተት የምታፈልቀዋን ከተማ ከነአንን ለመውረስ የእግዚአብሔር ሕዝብ ወደፊት ነጎደ። እርግጥ ነው ጉዞ የበረሃ ጉዞ ነው። የበረሃ ጉዞ ከመሆኑም ባሻገር አማኞች የሚለዩበት የእምነት ጉዞ በመሆኑ የማይከፈል መሥዋዕትነት የለም። አምኖ መጓዝ ይጠይቃል በርትቶ መጓዝ ይጠይቃል። ኃጢአትን እየተዉ በደልን እየተዉ ክፋትን እየተዉ ርኩሰትን እየተዉ ለእግዚአብሔር እርም የሆነውን ነገር እየተዉ ወደፊት መጓዝ ይጠይቃል። አለበለዚያ ወዳጅ ስለ ወጣ ብቻ አትወርስም። አንዳንዶቻችን ግብፅ ከምንለው ከራሳችን ዓለም ወጥተናል። እስካሁን ድረስ ግን በበረሃ ውስጥ ነን። ገና ምድሪቱን አልወረስንም። የአብርሃምን ርስት ያችን የበረከት ሸለቆ ያችን የመማፀኛ ከተማ እግዚአብሔር ለተወደዱት ልጆቹ ያዘጋጃት ቅድስት አገር፣ ኦ አምላኬ! ረፍት እኮ ነው፣ ሰላም እኮ ነው። ልዩ የሆነ ተመስጦ የተሞላባት አገር በዚህች ከተማ መኖር እንዴት ደስ ይላል! እባካችሁ የእግዚአብሔር ልጆች በዓለም ያለውን እና ዓለምን አትውደዱ። በዓለም ኑሩባት እንጂ ዓለም በእናንተ ላይ ቤቷን እንዳትሰራ። ጊዜያዊ በሆነው ዓለም ውስጥ ነው የምንኖረው። ሁሉም ያልፋል። ሁሉም የማያልፍ ነገር የለም። እግዚአብሔር ልጆች በማያልፈው ዓለም፣ ከሞት በኋላ ባለው ዓለም፣ ከመቃብር ጀርባ ሕይወት መምራት ትናፍቃላችሁ። እንግዲህ ይቺን ዓለም ቀድማችሁ ናቁ፣ መንኑ በእግዚአብሔር ፍቅር ዓለም እንደ ሸንኮራ አገዳ መጣ ሳተፋን አታስፈልጉኝም ከማለቷ በፊት እናንተ ናቋት። እግዚአብሔር ልጆች ሁላችን ተወስደናልኩ ያለን እንዳይመስላችሁ፣ ሁላችን ጉራ ማይሌ ሆነናል። ለእግዚአብሔር ብቻ እንድንለይ፣ እንድንወጣ፣ ፍቅሩን እንድናስብ እግዚአብሔር ይርዳን። ጊዜ የለንም። ለካ ከብዙ ድካምና ከእልህ አስጨራሹ የበረሃ ጉዞ በኋላ እስራኤል ምድሪቱን ሲወርስ የሆነውን ልንገራችሁና ወደምፈልገው ቁም ነገር በጊዜ ልሸጋገር። እግዚአብሔር ሕዝብ ወደ ምድሪቱ ሲገባ በአረንጓዴ ወይንም በሰብል ከተከደነው ምድር ባሻገር አብዛኛው የምድር እርስት ሰፊው ክፍል የተሸፈነው በድንጋይ ነበር። ጭንጫ፣ ሰፊው መሬት አለት ለብሷል። ይህኔ አንዳንዱ የእግዚአብሔር አሰራር ያልገባው ምስኪን ሰው ቆሞ ያጉረመርማል። ድንጋይ አለት፣ የአብርሃም እርስት ማርና ወተት የምታፈልቀው ከተማ ግብፅ ሳለን ብዙ የተባለላት አገራችን ናት ወይ? ቆሞ ያጉረመርማል። ሰፊው ክፍል በድንጋይ ተሸፍኗል። ይሄን አለት እንዴት ነው ምሰነጥቀው? እዚህ ላይስ እንዴት ነው ምኖረው? የግብፅን ዱባ ይናፍቃል። የግብፅን ሽንኩርት ይናፍቃል። ከፈርዖን ቀንበር በታች በፒራሚዶች መካከል ያሳለፈውን የባርነት ሕይወት በህሊናው ማውጣት ማውረድ ጀመረ። አንዳንድ ጊዜ እንደዚህ ይሆናል። ሰይጣን በጆሮችን የሚነግረን የእግዚአብሔር ልጆች ይሄንን ብቻ ነው፣ የቆምክበት ስፍራ አለት ነው፣ ዙሪያው ገደል ነው፣ ምንም አይነት በረከት የለን። ብዙዎች የሚማረኩት ይህንን የጠላት ስብከት እየሰሙ አይመስላችሁም? በተለይ አገልጋዮች ወንድሞቼ፣ አንተ ያለው በአብርሃም ርስት ላይ ነው። በብዙ በረከት ላይ ቆመሃል፣ ከለምለሙ ስፍራ ባሻገር። ሰይጣን ግን ሁል ጊዜ አገልግለው ወደ ቤት ስትገባ ጭንጫ ያሳያል። ደረቅ መሬት፣ በራ። ልጆች ይህን ምን ታበላቸዋለህ? ይህንን አመት በየትኛው ገንዘብ ትሻገረዋለህ? ምንም ጥሪት ሀብት የለህም። ትም ብለህ ታገለግላለህ ባዶህን። ባዶ ባዶ ማድጋ ያሳያሃል። ባዶ ሳጥን ያሳይሃል። ባዶ ኮሮጆ ያሳያሃል። አንተም ተስፋ ትቆርጣለህ። አገልግሎቴ ምድራዊ በረከትን ከልክሎኛል፣ አገልግሎቴ ባለጸጋ እንዳልሆን አድርጎኛል፣ አገልግሎቴ ብቻዬን አስቀርቶኛል ትላለህ። እግዚአብሔር አይንህን ሲከፍትልህ ግን የአብርሃም ርስት ድንጋይ ቢመስልም እንኳን የማርና የወተት ፍሬጅ ነው ክብር ምስጋና ለእርሱ ይሆን ማር አለው ፍሬጅ አለው የቆምከው አልማዝና እንቁላይ ነው ወዳጄ ሰይጣን ግን ምንም እንዳልተባረክ ምንም እንዳላተረፍክ ያሳየሃል የጎረቤቶችህን ምድራዊ ሀብት ምድራዊ ብልጽግና የባልንጀሮችህን የተሻለ ሕይወት ያሳየሃል አንተን ስለዘጋብህ ነው። አንተ ከሁሉ ትሻላለህ። እግዚአብሔር ያለው እሱ ባለጸጋ ነው። ጥቂት የእግዚአብሔር ቃል በልቡ ውስጥ ያለበት አማኝ እሱ ከሁሉ እየተሻለ ነው። ግን ምድሪቱን ከወረስክ በኋላ ወደምትፈልገው መንደር ከገባ በኋላ ሰይጣን የሚያሳይህ የለመለመውን የስንዴ እርሻ አይደለም። ሰይጣን የሚያሳይህ ከሞት በኋላ ያለውን የሚያበራውን ዓለም አይደለም። የአብርሃም ርስት ድንጋይ ነው ይልሃል። የአብርሃም ርስት በረሃ ነው ይልሃል። ብዙ ዘመን እየተሰበከል፣ ብዙ ዘመን እየተነገረ፣ ብዙ ዘመን ስትናፍቀው የከረምከው ዓለም ይሄ ነው ይልሃል። ያኔ እጅህን በደረት ላይ ታጣምራለህ። በቃ ለሁሉ ነገር ልብህን ትዘጋለ። ለሁሉ ነገር ተስፋ በመቁረጥ ታገለግላለ። አምና አይደለም የምትሮጠው ወይ እንጀራ ስለሆነብህ ወይ የአገልግሎት መስመር ውስጥ ድንገት በማታውቀው ሁኔታ ስለገባ ብቻ። ወዳጅ አምና አገልግለው የቆምክበትን መሬት እኮ እግሮች እንደ ቦሆር እግሮች በርትተውል፣ ደና አርገ ብትረግጠው የሚፈልቀው ማር ነው፣ ወተት ነው፣ የቀዘቀዘ ውሃ ነው፣ እረፍት ነው። የልጁ የኢየሱስ ክርስቶስ ሰላም ምሕረት አይሻለ አይሻልህም ወይ ከግብፅ ፍርፋሪ፣ ከግብፅ የተልባ እግር ልብስ፣ ከግብፅ ያማረ ወላንሳ የአባትየ የእግዚአብሔር ደረቅ የሚመስለው በረሃ አይሻልህም? ሸለቆን ውሃ ይሞላዋል እኮ እግዚአብሔር። ከታገስከው እሱን አምኖ የእሱን ስም ተሸክሞ በዓለም ዞሮ ማን ሲዋረድ አይታሃል? ወዳጄ ፊትህን አትመልስ እንጂ ምድሪቱን ለመውረስ ነው የተጠራው ብዙ ነገሮችን አልፈ ዚህ ይደርስሃል። ብዙ ነገሮች የቃዴስ በርኔ ያን ታላቁን በረሃ፣ የባቡን ፉጨት፣ የዘንዶሁን ጩኸት፣ ያንበሳውን ግዛት ሁሉ አልፈ ዚህ ይደርስሃል። አሁን ምን ትሆናለህ? ረጅሙን መንገድ ከመጣ በኋላ ተስፋ ትቆርጣለህ እንዴ? ወዳጄ በህንጥረግ ጥረግ፣ ቀና በል፣ እግዚአብሔርን በእምነት አገልግል። እግርህ የረገጠውን መሬት ሁሉ አውርሳሃለሁ ያለውን ቃል ዛሬ ፈጽሞልሃል እግዚአብሔር። የገባህበት ከተማ ሁሉ ስላንተ ይወራል። የቆምክበት አውደ ምሕረት ሁሉ ባንተ ይደምቃል። ቃል የትኛው ክብራችን ይመስላችኋል? ስሙን ስለ ተሸከምን እኮ ነው። ጥሪውን ተቀብለን አምነን ስለ ወጣን ነው። በረሃውን ያሳያል ሰይጣን። ጭንጫውን ያሳየሃል ሰይጣን። አለቱን ያሳያል ሰይጣን። ልድገመው። የአብርሃም ርስት ድንጋይ ቢመስልም እንኳን የማርና የወተት ፍሪጅ ነው። ይህን ምድር ወረሱ የእስራኤል ልጆች። እንመለስ ገና እስራኤል በበረሃ ሳለ ምድሪቱን በዓይኑ ሳያይ ከተማዋን በወረሰ ጊዜ የሚያደርገውን እግዚአብሔር አስቀድሞ ለእስራኤል ነግሮት ነበር። ምንድነው ያለው? ሁላችሁ መጽሐፍ ቅዱሳችሁን ገልጣችሁ በማስተዋል አንብቡ። በኦሪት ዘዳግም ምዕራፍ 19 ከቁጥር 1 ጀምሮ በተጻፈው ታሪክ ላይ እንደምታዩት ርዕሰ ነቢያት ሙሴ ስለ መማፀኛ ከተሞች ትእዛዝ ከእግዚአብሔር ተቀብሏል። በምድሪቱ መካከል ሶስት ታላላቅ የመማፀኛ ከተሞች እንዲገነባ ስለ እነዚህም ከተሞች እግዚአብሔር ያዘዘውን ሁሉም እስራኤላዊ እንዲፈጽም ትዕዛዝ ከሰማይ መጣ። ሁልጊዜ መመሪያ ከላይ ነው፣ ትዕዛዝ ከላይ ነው፣ መልእክት ከላይ ነው። እኛም እግዚአብሔርን በእምነት የምናገለግለው በክርስትና የምናርፈው ትዕዛዝ መመሪያ፣ ሁሉ ነገር ከሰማይ ሲመጣ ብቻ ነው። ያ ከሰማይ የሚመጣውን መልእክት የሚያስተናግድ ልብ ካለን እንወጣዋለን የእግዚአብሔር ልጆች አንዳንድ ጊዜ እንገደዳለን የሰዎችን ሐሳብ እንድናስተናግድ ወይንም ደግሞ የስጋና የደምን ድምጽ እንድናስተጋባ እንታዘዛለን። አገልጋዮች ይህኔ ነው ጠንቀቅ ማለት። ሁልጊዜ መንፈስ እንዳዘዘን እናገልግል። የእግዚአብሔርን ሐሳብ ብቻ እናገልግል። እግዚአብሔር ወደሚመራን ወደሚነዳን ከተማ በእምነት እንግባ። እናሸንፋለን። ትዕዛዝ ከሰማይ መጣ። የመማጸኛ ከተሞች እንዲገነቡ ሕዝቡ ምድሪቱን ወርሷል። ሕዝቡ ማርና ወተት የምታፈልቀዋን ከተማ በሐብል ተከፋፍሏል። አሁን እረፍት ነው። ጉዞ የለም። ድካም የለም። ትግል የለም። እግዚአብሔር ሕዝቡን እንዲህ አሳረፈ። መቼ የሆን የሚያሳርፈን? እኛም ባዘንኮ ደቅም 24 ሰዓት እንደወጣን እንደወረድን አንዳንዱ ለእግዚአብሔር ጊዜ የለውም። ይገርማችኋል ለክርስትና ጊዜ የለው፣ ወንጌል የሚሰበክበት ጊዜ የለውም። ሃያ አራት ሰዓት ሃያ አራት ሰዓት ጠዋት ማታ እንደባዘነ። አንድ መጽሐፍ ላይ ስለ በሬ አንድ ነገር አነበብኩ ገረመኝ። እኔ በሬ ጠዋት ገበሬው ይዞት ወደ እርሻ ይወጣል። ቀኑን ሙሉ ሲደክም፣ ቀኑን ሙሉ ሲባዝን፣ ቀኑን ሙሉ ያን የሚያክል እርሻ ሲያርስ ይቆያል። ማታ ይመጣል ሳር ይሰጠዋል፣ ውሃ ይጠጣል። እዛው ከልጆቹ ከሚስቱ ጋር ይተኛል። ጠዋት ይነሳል። ገበሬው ማልዶ በበሬው ጀርባ ላይ ጅራፍ ያሳርፋል። ከዚህ በኋላ በሬው ወደ እርሻ ይሄዳል። እንደ ልማዱ ሲያረስ ሲደክም ይውላል። ማታ ይመጣል። ይደገማል። ሳር ይበላል፣ ውሃ ይጠጣል፣ ይተኛል፣ ይነሳል። እንዲህ ሕይወት ድግግሞሽ ሆናብን ምንኖር ኖር ሰዎች አለን ድግግሞሽ በቃ ለሊት እንነሳለን፣ ደክማለን፣ እንባዝናለን፣ ማታ እንመጣለን፣ እንተኛለን። እረፍት የለንም። እንደባከነን ይኸው ጥቁሩ ጸጉራችን ነጭ ሆነ። እንደባዘንን ጸጉራችን ከላያችን ላያለቅ፣ እኛ ያረጀን ጊዜው የረፈደ አይመስለንም። ወዳጄ፣ እየመሸ እንጂ እየነጋ እንደማይመጣ ነው ምነግርህ በእኛ ላይ የሚነጋርላቸው በአብራክ ውስጥ ስላሉት ልጆች ነው። አንተ እየመሸብህ ነው። ወደዚህ ዓለም እኮ እየመጣን አይደለም፣ እየሄድን ነው ያለ ነው። መቼ ነው የምናርፈው? የሚያሳርፍ እግዚአብሔር ነው። ገንዘብ አያሳርፍ፣ ሥልጣን አያሳርፍ፣ እውቀት አያሳርፍ፣ ያለን ነገር ሁሉ አያሳርፍ። ክብር ይግባው እግዚአብሔር ግን ያሳርፋል። ይሄን አረጋግጥ በሕይወት እስኪ ከእግዚአብሔር ጋር ተጣበቅ እስኪ፣ በልብ ዙፋን ላይ ንጉሡን ሹመው እስኪ፣ በንብረት ላይ በእውቀት ላይ በስልጣን ላይ ባለ ነገር ላይ ጌታን አሰልጠን፣ የኔ የምትለው ነገር እንዳይኖር ሁሉንም ለእግዚአብሔር አስረክብ። እንዴት እንደምታርፍ ያን ነይ ተመስክራለህ። ያለ እረፍት ያለ እረፍት በጭንቅ በስቃይ እግዚአብሔር ያሳርፋል። ሁላችንንም ያሳርፈን። እኔ ካንተ ጋር እወጣለሁ አሳርፈሃለሁ የሚለው ቃል ትዝ ይልህ። ኦሪት ዘጸአት ምዕራፍ 33 ቁጥር 15 ላይ እኔ ካንተ ጋር እወጣለሁ አሳርፈሃለሁ። እግዚአብሔር አብሮት ወጥቶ የማያርፍ የለም። ልመልሳችሁ የእስራኤል ልጆች አረፉ፣ በምድረ እርስት። እግዚአብሔር ግን ለሙሴ አስቀድሞ እንደተናገረ ሕዝቡ በዚህ ከተማ ሲኖር የራሱ ሕግ ሊኖረው ግድ ነው። ምክንያቱም እኛ ከሕግ ውጭ አይደለንም። እንደ አህዛብ አምላክ አለን፣ ሕግ አለን፣ መመሪያ አለን። ከዚህ ፈቀቅ አንል። አንድ ሕግ ሰራላቸው ሶስት ከተሞች እንዲሰሩ ታላላቅ ከተሞች እንዲሰሩ፣ እነዚህ ሶስት ከተሞች የመማፀኛ ከተሞች ተብለው እንዲጠሩ እግዚአብሔር አዘዘ። ለመሆኑ እነዚህ ከተሞች ምንድን ናቸው? ለምን የመማፀኛ ከተማ ተባሉ? እግዚአብሔር ዛሬ ለእያንዳንዳችን ማስተላለፍ የሚፈልገው ቁም ነገር ምንድን ነው? እነዚህ የመማፀኛ ከተሞች ሰዎች ነፍሳቸውን ከሞት የሚያተርፉበት ከተሞች ናቸው። ሁላችሁ ታውቃላችሁ። በብሉይ ኪዳን ሕግ ነፍስ ያጠፋ ይሞታል። ደም ያፈሰሰ ደሙ ይፈሳል። ሕጉ ከባር ስለነበረ ጥርስ ያወለቀ ጥርሱ ሳይወልቅ አይቀርም። ይሄ ሕግ ነበረ። በብሉይ ኪዳን በዘመኑ ድንገት ሳያውቅ ተሳስቶ ነፍስ ያጠፋ ሰው ቢኖር ሳያውቅ በወንድሙ ላይ እጁን ያነሳ የገደለ ሰው ቢኖር በስተት ነውና ነፍሱን ለማትረፍ ወደ እነዚህ ወደ ተለዩት የመማጸኛ ከተሞች ይሸሻል። ከከተማዎቹም በአንዱ ከገባ በኋላ ድንጋይ ትከሻው ላይ ጭኖ ሳላውቅ ነው ተሳስቼ ነው ብሎ ምሕረት ይጠይቃል። ድምፁን ከፍ አድርጎ ጉዳዩም ይመረመራል። በሀገሩ ሽማግሌዎች ጥበብና፣ ዕውቀት እውነት በተሞሉ ዳኞች ይመረመራል። ከዚህ በኋላ ሰውየው ሳያውቅ ከገደለ ተሳስቶ ነፍስ ካጠፋ ወደዚህ ወደ መማጸኛ ከተማ ገብቶ ምሕረት ከጠየቀ ምሕረት ይደረግለታል። ይቅርታ ይደረግለታል። ገብቷላ መማፀኛ ከተማ ወደ ድንበሩ ገብቷል። አሁን ምህረት እየጠየቀ ነው። ነፍሱን ለማትረፍ እየተማፀነ ነው። እንዲህ አይነት ህግ አለ እንዴ? ደስ ይላል። ነፍሳችሁን ለማትረፍ የምትጠጉበት ታዛ ስታገኙ ከጭንቀት የምትገላገሉበት ከሽብር፣ ከሁከት፣ ከስጋት የምታርፉበት ዓለማችን እኮ በእያንዳንዱ የሰከንዶ ሽርፍራፊ ትሰጋለች እኮ በእያንዳንዱ የሰከንዶ ሽርፍራፊ። ተመልከቱ፣ ቤታችንን በግንብና በብሎኬት በላዩ ላይ ጠርሙስ፣ በላዩ ላይ ብረት፣ በላዩ ላይ ኤሌክትሪክ፣ በዛ ላይ ትልልቅ ውሾች፣ በዛ ላይ ዶሮ፣ እንቅልፍ የሌላቸው ዘበኞች፣ በዛ ላይ የሰረገላ ቁልፍ፣ እዛ ላይ የጦር መሳሪያ፣ ስጋት፣ ስጋት ዘመኑም ክፉ ስለሆነ ውጪ በድንኳን እንደር ብንል ማን ያሳድረናል አንዱ አንዱ ነው ስጋት ጭንቀት የዘላለም ክንዶች ከራሳችን በታች ይሆኑልን አሜን በሉ የእግዚአብሔር ልጆች ያሳረፈን እግዚአብሔር ያለ ስጋት ያለ ጭንቀት መቼ ይሆን ህፃን ልጅ በእፉኝት ጉድጓር ላይ እጆን የሚጭነው መቼ ነው አንበሳና በግ አብረው የሚያድሩት መቼ ነው ነብርና ፍየል ተዋደው የሚኖሩት? እግዚአብሔር ያንን የሰላም ዘመን ያምጣ። ይሄ የጦርነት ሽታ ከዓለማችን እንዲወገድ የቸርነቱን ስራ ይስራለን። ሰዎች ምሕረት ጠይቀው ምሕረት የሚያገኙበትን ዘመን፣ ይቅርታ ጠይቀው ይቅርታ የሚያገኙበትን ዘመን እግዚአብሔር በቸርነቱ ይስራለን። አሁን ብንበድል ብናጠፋ፣ ብንጸጸት፣ በደላችን ቢገባን ወደ የትኛው ከተማ ሸሽተን ይሆን የምናመልጠው? የትኛው ከተማ ሄደን ይሆን ጥገኝነት የምናገኘው? በብሉይ ኪዳን ግን የእስራኤል ልጆች እንዲህ አይነት ስርዓት ከሰማይ ተሰርቶላቸው ነበር። ነፍስ ያጠፋ ሰው ተሳስቻለሁ፣ ሳላውቅ ነው ብሎ ካመነ ወደ እነዚህ የመማፀኛ ከተሞች ይሸሻል። ከከተማዪቱም በአንዱ ከገባ በቃ ሰይፍ የለም፣ ጅራፍ የለም፣ ጦር የለም፣ ጥርስ የሚነክስበት የለም። የገዳዩ ተበቃዮች እግር በእግር ተከታትለው ቢመጡ እንኳን ወደዚህ የመማፀኛ ከተሞች ድንበር ከገባ ይህን ካረጋገጡ ወደ ኋላ ይመለሳሉ። ደስ ይላል። ድሮ እንዲህ ነበር አይደል? ሀገራችን ኢትዮጵያ ውስጥ አጥፍቻለሁ ብለው የሚያስብ ሰው ሸሽቶ ወደ ቤተ ክርስቲያን ከገባ ማን አውጥቶ ጥቶ ይገለዋል? ማን ያስረዋል? ወይንም ደግሞ በባንደራ አምላክ በህጋ አምላክ ይሉ ነበረ። የቀደሙት አባቶቻችን ሽማግሌዎች ክብር አለዋ። ያ ባንደራ፣ ባንደራው ስር ሄደው ቁጭ ካሉ አይነኩ። ድንጋይ ጀርባቸው ላይ አስቀምጠው ማሩኝ ከተባለ ይቅር ለእግዚአብሔር ከተባለ ይሄው ነው። ዛሬ ሽማግሌ እንሰማለን። ማን ነው በእግዚአብሔር ቃል የሚዳኝን? ከእኛ በላይ ጥቅስ የሚጠቅሳለ እንዴ? ከእኛ በላይ መጽሐፍ ቅዱስን የሚያውቃለ እንዴ? ልበ ደንዳኖች አይደለንም እንዴ? እንቆማለን እንጂ ሰገነት ላይ መች ገባን? እግዚአብሔር መች እናመልካለን? እኛ እድሜ ዘመናችንን ስናስመልክ ነው የምንኖረው። አምልኩ እንላለን፣ አናመልክም። ተጠራጣሪዎች። ስገዱ እንላለን፣ አንሰግድም ጾሙ ጸልዩ እንላለን። ለኛ ኤግ የሚሰራ አይመስለንም። ብዙዎቻችን እግዚአብሔር ወደ ልባችን ይመልሰን። ወደ ቤተ ክርስቲያን የገባ አይነካ። በእኛ ዘመን የሚሆነው ግን ይህ አይደለም። እንተርፋለን። ቤተ ክርስቲያን ክብር አላት። የክርስቶስ ፊቱ ናት። ሁሉም ኢትዮጵያዊ ለዚህ ነገር ቦታ አለው ተብሎ ይታመን ነበር። አሁን አሁን ቀረኮ ነፍሳችንን እናተርፋለን ብለን ገብተን ጉያ ውስጥ ብንደበቅ አውጥተው ነው የሚገሉን እኮ፣ አደባባይ ላይ እኛ የገባውን አውጥተን አደል እንዴ የምናስረው? ገፍተን አደል እንዴ የምንወረውረው? በዚህ ምክንያት ስንቶ ሃይማኖቱን ካደ፣ ስንቶ እግዚአብሔርን ደጅ ጠላ። የዚህ ህዝብ ደም አለብን እኮ እግዚአብሔር ይጠይቀናል። አንድ ቀን ይጠይቀናል። እንዳይመስላችሁ ፈራጅ ነው። እግዚአብሔር ዝምታ ውስጥ የሚገርሙ ቋንቋዎች አሉ። የሚገርም ፍትህ አለ። የመማጸኛ ከተማ ለእኛ ማረፊያ። አንድ የተጨነቀ ሰው እኮ በጠራራ ፀሐይም ቢሆን ወደ እግዚአብሔር መቅደስ፣ ወደ ውሃው ምንጭ ነው የሚሄደው እኮ ያርፋል። ዛፉ ስር ቁጭ ይላል፣ ገረገራው ስር ቁጭ ይላል። መንፈሱ ይታደሳል፣ ከእግዚአብሔር ጋር በምስጢር ያወራል። ይህን ተቀምቷል ተውልዶ የእግዚአብሔር ልጆች፣ እግዚአብሔር ያሳርፈን እባካችሁ። እግዚአብሔር ዘመናችንን ያድስ። አቤቱ እንደ ቀድሞ ዘመናችንን አድስ ነው የሚለው መጽሐፍ። ዘመናችንን ያድስልን። የመማጸኛ ከተማ ስፍራው ልዩ እኮ ነው። አሁን በአዲስ ኪዳን የመማጸኛ ከተሞች፣ እግዚአብሔር ለአዲስ ኪዳን አማኞች ያዘጋጃቸው እነዚህ ስፍራዎች የተባረኩ የተቀደሱ ናቸው። ለእግዚአብሔር ቤት የሚገባንን ክብር እንስጥ። ያዕቆብ ምን እንዳለ ታውቃላችሁ? ሎዛ በተባለው መስክ ላይ ተኝቶ ከእንቅልፉ ሲነቃ ተራ ስፍራ፣ አልባሌ ቦታ መስሎት ነበረ። እኛም እንዲህ እየመሰለን እኮ ነው ስንቀሰፍ የምንኖረው እድሜ ልካችንን። ተራ ስፍራ መስሎት ነበረ። ሌሊት እያየውን አየ። ማንን? የታ? እግዚአብሔርን መሰላሏን በመሰላሏ ላይ ሲወጡ ሲወርዱ የነበሩትን ቅዱሳን መላእክት አየ። ከዚህ በኋላ ስፍራው ተራ ስፍራ እንዳልሆነ አረጋገጠ። እኛም እስክናይ ነው። እኛም አይናችን እስኪከፈት ነው። ከዛ በኋላ በላብ ተዘፍቀን ነው የምንነሳው። ምን እንዳለ ታውቃላችሁ? ዘፍጥረት 28 ቁጥር 17 ላይ እኔ አላወኩም ነበር። ይህ ስፍራ እንዴት ያስፈራ! ይህ ስፍራ እንዴት ያስደነግጥ ለያዕቆብ ፍኖተ ሎዛ የመማፀኛው ከተማ ናት። ከወንድሙ ከኢሳው ጦር የተረፈባት፣ ጨለማውን ግርማ፣ ሌሊቱን ጸባጋንንቱን ያለፈባት። ለያዕቆብ ፍኖተ ሎዛ የመማፀኛ ከተማ ከብዙ ሺህ ዓመታት በኋላ ያዕቆብ ድንጋይ የተከለባት፣ ዘይት ያፈሰሰባት፣ ከእግዚአብሔር ጋር መሐላ የተማማለባት። ደግሞም መሠወያ የሰራባት ያቺ ስፍራ ቤተ ክርስቲያን ናት። ቤተ ክርስቲያን የመማጸኛ ከተማ እስኪ፣ እስኪ እንታረቅ፣ እስኪ እንስማማ፣ እስኪ ልዩነቶቻችንን ሁሉ በአደራ በአደራ እናጥብባቸው። አደራ አለብና ወድቆብናል እኮ አንድ ነገር። ሁሉም ስለ ራሱ ይኖራል። ሁሉም በራሱ መንገድ ይሄዳል። አንዳንድ እግዚአብሔርንም የምንስለው በራሳችን ነው። በቃ በራሳችን እግዚአብሔር የተለየ ነው ወዳጄ። ይሄ መማጸኛ ስፍራ ሁሉም መጥቶ ይንበርከክ። ሁሉም ወደ አምላኩ ልመና መና ያቅርብ፣ ስለ ረሀብም ስለ ጦርነትም፣ ስለ በሽታም፣ ስለ ስደትም፣ ስለ ልዩ ነገር። አንዳንድ ጊዜ ጸሎት ራሱ የምንከለከልባቸው ጊዜዎች አሉ እኮ በእግዚአብሔር መቅደስ እግዚአብሔር ልጆች፣ እንዲህ እንዳይሆን ጸልዩ። እግዚአብሔር ዘመኑን ያድስልን፣ ጊዜያችንን ይባርክልን። የመማፀኛ ከተማ ወደ እነዚህ ከተሞች ሸሽቶ የገባ ሁሉ ይተርፋል። አምላካችን እግዚአብሔር ሸሽተን እንድናመልጥ፣ ድንበሩን ተሻግረን እንድንተርፍ የቸርነቱን ሥራ ይስራል።